The America. ጠቅላይ አቃቢ ሕግ አቶ ጀዋር መሐመድ ና አቶ በቀለ ገርባን ጨምሮ በሀያ ሶስት ሰዎች ና ኦኤምኤን የቴሌቪዥን ጣቢያ ላይ የጦር መሳሪያ ይዞ በማመፅ ና የእርስ በርስ ጦርነት በማነሳሳት ወንጀል እንዲሁም በሽብር ወንጀል ክስ ተመሰረተባቸው። እነ አቶ ጃዋር መሐመድ በበኩላቸው ክሱ የሐሰት እንደሆነና መንግስት ከምርጫ ሊያገላቸው አስቦ የተደረገ ነው ሲል ተቃውመውታል። ፍርድ ቤቱ ልዩ ልዩ ትዕዛዞችን ሰጥቷል። የችሎቱን ሂደት የተከታተለው መለስካቸው አምሃ ዝርዝር ዘገባ አዘጋጅቷል። አቃቤ ሕግ ዛሬ ለፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ወንጀል ችሎት ባቀረበው የክስ ማመልከቻ በአጠቃላይ በሃያ ሶስት ሰዎችና ኦሮሚያ ሚዲያ ኔትወርክ በተሰኘ ድርጅት ላይ የተለያዩ ክሶች መስርተዋል። በተለይ ከአንደኛ እስከ አስራ አምስተኛ በተመለከቱ ተከሳሾች ላይ ያቀረበው ክስ ተከሳሾቹ ሃይማኖትንና ብሔርን መሰረት በማድረግ በተለይም በአማራ ብሔር ተወላጆችና በኦርቶዶክስ እምነት ተከታዮች ላይ ጥቃት እንዲፈጸም ለማድረግ የተለያዩ የመገናኛ ዘዴዎችን በመጠቀም እንዲሁም በአካል በመገኘት ባስነሱት የእርስ በርስ ግጭት ምክንያት በአዲስ አበባ ከተማ የተለያዩ አካባቢዎች የአስራ ሦስት ሰዎች ህይወት ያለፈ መሆኑን ይጠቅሳል። እንዲሁም 40 ሚሊዮን 28526 ብር ከ38 ሳንቲም የሚገመት በመንግሥትና በግለሰቦች ንብረት ላይ ጉዳት ደርሷል። በኦሮሚያ ክልል በተለያዩ ዞኖች እና ከተሞች የ167 ሰዎች ህይወት ያለፈ ሲሆን በሦስት መቶ ስልሳ ሰዎች ላይ ከባድና ቀላል የአካል ጉዳት የደረሰና ግምቱ አራት ቢሊዮን 673 ሚሊዮን 31142 ብር ከ79 ሳንቲም የሆነ በመንግሥትና በግለሰቦች ንብረት ላይ ጉዳት ደርሰዋል ሲል ክሱ ይዘረዝራል። በዚህም ምክንያት ተከሳሾቹ በህዝብ ደህንነት ወይንም ኑሮ ላይ ከፍተኛ ቀውስ ያስከተሉ በመሆናቸው በፈጸሙት የጦር መሳሪያ ይዞ በማመፅ ወይንም የእርስ በርስ ጦርነት በማነሳሳት በመንግስት ላይ ጫና በማድረግ ተከሰዋል፣ ይላል። በዚህ የወንጀል ድርጊት ስማቸው ከተዘረዘረው መካከል አቶ ጀዋር ሲራጅ መሐመድ፣ አቶ በቀለ ገርባ፣ አቶ ሐምዘ አዳነ፣ አቶ ጉቱ ሙሊሳና አቶ ደጀኔ ጣፋ እንዲሁም ሌሎችም ከአቶ ደጀኔ ጣፋ በቀር በችሎት ተገኝተዋል። አቶ ብርሃነ መስቀል አበበ ሰኝና አቶ ጸጋይ ረጋሳ ራርሳ ከተከሳሾቹ መካከል ክሱ በሌሉበት ተመስርቶባቸዋል። ከዚህም በተረፈ አቃቢ ህግ በዚህ የክስ ማመልከቻው በአንደኛ ተከሳሽ በአቶ ጀዋር ሲራጅ መሐመድ ላይ ሌሎች ተጨማሪ ክሶች መስርቶባቸዋል። ማመልከቻው የፖለቲካ ዓላማውን ለማሳካት ይረዳው ዘንድ የተለያዩ ግድያዎችን በተለያዩ ሰዎች ላይ ለመፈጸም የሚችሉ እያንዳንዳቸው አስር አባላት ያሏቸው በህቡ የሚንቀሳቀሱ አህዶችን ወይም አደረጃጀቶች ሲመራና ዝግጅት ሲያደርግ የነበረ በመሆኑ በፈጸመው የሽብር ወንጀል ለመፈጸም ማቀድና ማሰናዳት ወንጀል ተከሷል ይላል። በተጨማሪም አቃቤ ህግ አቶ ጀዋርን የቴሌኮም መሠረተ ልማትን በመዘርጋትና የጸና ፈቃድ ሳይኖር የጦር መሳሪያ በመያዝ ወይም በማስቀመጥ ወንጀል ከሷቸዋል። ፍርድ ቤቱ የአቃቤ ሕግ ማመልከቻን ለተከሳሾቹ እንዲታደል ካደረገና የተዘረዘሩት ተከሳሾች መኖራቸውን አረጋግጦ ሀሳባቸውን እንዲገልጹ እድል ሰጥቷቸዋል። አቶ ጃያር ሲራጅ መሐመድ የሚያስተላልፉት መልእክት እንዳለ በማስገንዘብ በአሸባሪነት በመከሰሴ ከፍተኛ ኩራትና ደስታ ይሰማኛል ብለዋል። መንግሥት ይህን ክስ ያዘጋጀው የፍትሕ ሥርዓቱን መሣሪያ በማድረግ እኛን ከመጪው ምርጫ ለማግለል ነው። ይህም ድርጊት በሌሎችም በአሁኑ ጊዜ በሚከሰሱ ሰዎች የተመለከቱት እንደሆነም አስገንዝበዋል። አቶ ሀምዘ አዳን እና አቶ በቀለ ገርባም ተመሳሳይ ይዘትና ቃና ያለው ንግግር አድርገዋል። ሌሎችም ጥቂት ተከሳሾች ሀሳባቸውን እና አቤቱታቸውን አሰምተዋል። ከዚህ ተከትሎም ፍርድ ቤቱ ሁሉም ስሜቱን እንዲገልጽ ለማድረግ አስቸጋሪነቱን አስገንዝቦ የብዙዎችን አስተያየት ይወክላሉ ያላቸው መስማቱን አስረድተዋል። ይህም የተከሳሾችን ብሶት ለመስማት እንጂ በሥነ ሥርዓት ሕጉ መሠረት እንደማይፈቀድ አስተውሶ ትእዛዞች ሰጥተዋል። ዛሬ በአካል ያልቀረቡት እና አቶ ደጀኔ ጣፋ በሚቀጥለው ቀጠሮ እንዲቀርቡ የሚዲያው ማለትም የኦሮሚያ ሚዲያ ኔትወርክ ተወካይ እንዲቀርብ በማዘዝ መስከረም 14 ቀን 2013 ዓ ም ክሱን በንባብ ለማሰማት ቀጠሮ ቆርጧል። መለስ ካቸው አምሐ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ